የኢንስቲትዩቱ ዳይሬክተር የነበርኩ ጊዜ ወደ ስድስት አመት ያህል አብረን ሸርተናል። የመጀመሪያው ዳይሬክተር ኢንስቲትዩቱ እንደምታውቀው ከኢንስቲትዩቱ ጋር አልተለየም። እንግዲህ ከመጨረሻ ካለፉት ሶስት አራት አመት በፊት ነው መታመም ከጀመረ በኋላና መራመድ ካቆመ በኋላ ነው መቅረት የጀመረው ኢንስቲትዩቱ፣ እንጂ በየጊዜው ይመጣ ነበር። ብዙ አይነት ነገር ጽፏል። ሪቻርድ ብዙ ነገር ጽፏል። ለምሳሌ እኔ አንድ መጽሐፍ ለማሳተም እየጣርኩ ነው። የእሱ ባይኖር ኖሮ የሱ ኢንፎርሜሽን ባይኖር ኖሮ ሪሊ መጽሐፉንም መጽሐፍ አልችልም ነበር። ኢንስቲትዩት ኦፍ ኢትዮጵያ ስታዲዝ እንደምታውቀው ዋናው ትልቁ አርካይቭ ነው። የኢትዮጵያ ታሪክ፣ የኢትዮጵያ ባህል፣ የኢትዮጵያ ብዙ ነገሮች ያሉበት ኢንስቲትዩት ነው። ያንን ለክምችት እዚህ ለማድረስ ሪሊ በጣም ኮንትሪቢዩት ያደረገው ሪቻርድ ነው ብዬ እገምታለሁ። መጽሐፎቹ ላይ አርካይቡ ያለው መጽሐፎች፣ በዚያ ላይ ደግሞ ይሄ አርት እና አርቲፋክት ላይ ሶፊስ በሚባለው ድርጅት ሶሳይቲ ኦፍ ፍሬንች ፎር ደ ኢንስቲትዩት ኦፍ ኢትዮጵያ ስታዲዝ በሚ የሚለው ድርጅት የሱ ሊቀመንበር ነበር ለረዥም ጊዜ። እነሱ ናቸው ብዙ የዛን ቤት ክምችት የዛን ቤት ኮሌክሽን ብዙ ያመጡት መንግስት ሳይሆን እነሱ ናቸው። መንግስት ኦፍኮርስ ኮንትሪቢዩት ያደርጋል፣ ግን ሞር እነሱ ናቸው በጣም የዛ ቤት ኮሌክሽን እንደዚህ እንዲደርስ ያደረጉት እና ኢትዮጵያን ስታዲስ አሁን ያለው ኢትስ ዋን ኦፍ ዘ ፕሪሚየር ሴንተርስ ኢን ዘ ካንትሪ እና ሪቻርድ ነው ብዬ ገምታለሁ። ለዛ ትልቁ ያበረከተው ለዛ ላይ ኢንስቲትዩት ያበረከተው በጣም ትልቅ ጊፍት ነው ብዬ እገምታለሁ ከዚህ በተጨማሪ እንዲያው በውጭ ሀገራት የሚገኙ የኢትዮጵያ ቅርሶችን በማስመለሱ ረገድም የሞከሯቸው ነገሮች እንደነበሩ አይዘነጋም። ምን ያክል ስኬታማ ነበሩ? አክሱም ኦቤሊስክ ላይ ብዙ ታግሏል። ኦፍኮርስ አለ፣ አክሱም ኦቤሊስክ መመለስ አንዱ የታገለው እሱ ነው። አብረን ብዙ ጊዜ ጣልያን ኤምባሲ ያደረግነው ውይይት አረሳውም፣ በጣም ሀይለኛ ነበር። አክሱም ኦቤሊስክ እንዲመለስ ያደረገው ኮንትሪቢሽን ሀይለኛ ነው። አፍሮሜት በሚባለው የብሪትሽ ሚዚየም ያሉ ያሉት ከመቅደላ ላይ የተወረሱት የተወሰዱት ቅርሶች ላይ ብዙ ታግሏል። ግን ሰክሰስፉል አልነበረም። ሰክሰስፉል ያልሆነው ግን የኢትዮጵያ ኬስ ብቻ አይደለም እሱ በየቦታው ከብሪቲሽ ሙዚየም ሪል የተወሰዱ ቅርሶች ለማስመለስ ስኬታማ አልነበረም ብዙ ቦታ። ስለዚህ ግን ብዙ ኮንትሪቢዩት አድርጓል። ያ ኮንትሪቢሽኑ ደግሞ ሰዎች በሰሙ ቁጥር ኢትዮጵያ ቅርስ ነው ከተባለ ምናምን ተመልሷል። አንዳንድ ነገሮች ለምሳሌ አንኮበር ውስጥ የምኒልክ ዳዊት ተመልሷል። በአንድ ወቅት ላይ የቴዎድሮስ ጋሻ ተብሎ የተመለሳል። ሰዎች ሲሰሙ ማለት ነው የሚጽፈውና እንትን ያደረገውን ኮንትሪቢሽን ሲሰሙ ያዩ ሰዎች በየቦታው ካሉ ቅርሶች ይጠቁሙ ነበር። በሱ ምክንያት አንዳንድ ነገሮች ተመልሰዋል። አክሱም ላይ ብዙ የአክሱም ላይ ብዙ ታግሏል። እሱን ሰክሰስፉል አድርጎታል። የኢትዮጵያ የታሪክ አጥኚዎች የታሪክ ተማሪዎች፣ ኢትዮጵያውያን ዶክተር ሪቻርድ ፓንክረስትን እንዴት ያስታውሷቸዋል? ከአሁን በኋላ እንግዲህ ለስኮላርሽፕ መቼም ለኢትዮጵያ ስኮላርሽፕ ብዙ ትቷል ብዬ ገምታለሁ። ክሮኒክለር የሪቻርድ ዋናው እንትኑ ምንድን ነው? ክሮኒክል ያደርጋል። ክሮኒክል ማለት ምንድን ነው? በየቦታው ያሉትን ኢትዮጵያ ላይ የተጻፉ ነገሮች ይሰበስባል፣ ሰብስቧል። እና ኢትዮጵያን ስኮላርሽ ኢትዮጵያ ላይ ለመጻፍ ቢፈልጉ አይተማጅ አድርጎ አስቀምጧል ማለት ብሪቲሽ ላይብራሪ ይሄ ይገኛል፣ ጀርመን ላይብራሪ ይሄ ይገኛል፣ ምናምን ይገኛል ብሎ በየቦታው ያደረገው ይሄ በቃ የቢብሊዮግራፊክ ክንችት በጣም ሀይለኛ ነው። ለእሱ በጣም ትልቅ ኮንትሪቢሽን አድርገዋል ብዬ ገምታለሁ። ከዛ ላይ ደግሞ ይሄ በተለያዩ ነገሮች ጽፏል። እንግዲህ በኢኮኖሚክ ሂስትሪ ጽፏል፣ በባርነት ታሪክ ጽፏል፣ በትሬድ ራውት ጽፏል፣ በተለያዩ ነገሮች ኮንትሪቢዩት አድርገዋል። ስለዚህ ሶርስ ጥሩ ሶርስ ነው ብዬ ገምታለሁ። ወደፊት ለሚደረግ ስኮላርሽፕ ጥሩ ሶርስ የተወ ይመስለኛል። ሞርግን ሪቻርድ መታወቅ የሚገባው ሪሊ አንደኛ ኢትዮጵያን ይወዳል። በዛ ላይ ደግሞ በቃ የኢትዮጵያ ቅርሶች ሀገራቸው እንዲገቡ ብዙ ታግሏል። ደግሞ ይሄ ለምስ ለምሳሌ በየጊዜው ከየቤተ ክርስቲያናቱ ምናምን እየወጡሉትን ሲሆኑ እየሰበሰበ አምቷል። ኢንስቲቱቱ በጣም ሪች ነው። በዛ ረገድ ትልቅ ኮንትሪቢሽን ያደረገ ይመስለኛል በዚህ በዚህ